በመቀሌ ከተማ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ እየተሰጠ ነው ተብሏል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት፣ በክልሉ ከሚገኙ የኤሌክትሪክ ማመንጫዎች አማካይነት ህዝቡን ተጠቃሚ እያደረገ ነው ብለዋል። ሙልጌታ አጽባሐ ዝርዝሩን ይዟል። በፌዴራሉ መንግስትና በትግራይ ክልል መንግስት የነበረው የፖለቲካ ፍጥጫ ትጋር ነው ወደ ጦርነት ተገብቷል። ከማክሰኞ ለሊት ጀምሮ ደግሞ በሁሉም የትግራይ አካባቢዎች የመብራትና ስልክ እንዲሁም የኢንተርኔት አገልግሎት ተቋርጧል። የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ በመቀለ ከተማ እየተሰጠ ይገኛል። አንድ የክልሉ ከፍተኛ አመራር ይህ አገልግሎት የክልሉ መንግስት በክልሉ ከሚገኙ የኃይል ማመንጫ በመጠቀም ለሕዝቡ አገልግሎት እየሰጠ መሆኑን ነው የገለጹት። ከዚህ ጋር ተያይ ትግራይ ክልል አሸጎዳና ተከዘ የሚባሉ የኃይል ማመንጫዎች እንዳሉ ነው የሚታወቀው። ሌላው በትግራይ ክልል ከከተማ ወደ ከተማ መጓጓዝ ተከልክሎ የነበረ ሲሆን፣ በዛሬው ዕለት ግን በተለየ መንገድ ከመቀለ ከተማ ወደ ሌላ የክልሉ ከተሞች ማውጣት መጓዝ ተፈቅዷል። የትግራይ ፖሊስ ትራፊክ አመራሮች እንደገለጹልን ከሌላ አካባቢ በመምጣት ስራ ላይ የነበሩ በተለየ ምክንያት መጥተው የነበሩ ወደ መኖሪያ አካባቢያቸውን እንዲመለሱ ለማመቻቸት ተብሎ በልዩ ፍቃድ እንዲሄዱ እንደተደረገ ነው ገለጹልን አንዳንድ የክልሉ የፖሊስ አመራሮች። በሌላ በኩል በመቀለ ከተማ ከተገነዘብኳቸው አንዱ የትምህርት ቤቶች ስራ ላይ መሆናቸው ነው። የትምህርት ቤት ደንብ ልብስ ለብሰው ተማሪዎች ሲንቀሳቀሱ አይቻለው በመቀለ ከተማ። እንዲሁም ፋብሪካዎች፣ የገበያ፣ የኮንስትራክሽን ስራዎች፣ ሌላ ህዝብ የሚገለገልባቸው ስራዎችም ሲገለገሉ አይቻለው ስራዎችም ሲሰሩ። ትናንት እንደገለጽነው ደግሞ የባንክ አገልግሎት ክስ እስካሁን እየተሰጠ አይደለም። ትናንትና እለት በመቀለ ከተማ አካባቢ የአውሮፕላን ድብደባ መካሄዱ የክልሉ መንግስት መግለጫ አውጥቶ ነበር። የደረሰ ጉዳት ካለና እንዲሁም ትክክለኛ ጉዳት የደረሰበት አካባቢ ቦታ ለማወቅ ከክልሉ አመራሮች መረጃ ለማግኘት እስካሁን አልተቻለም። በክልሉ መንግስት ስለ ጉዳዩ እስካሁን አልተገለጸም። እኔም በትናንትናው ዕለት የጦር አውሮፕላን ከቀኑ ዘጠኝ ሰዓት አካባቢ በመቀለ ከተማ ሲንቀሳቀስ በድምፅ ሰምቻለሁ። ሆኖም ግን ያደረሰው ጉዳት ይኑር አይኑር እስካሁን ለማወቅ አልተቻለም። በሌላ ጉዳይ በመቀለ ከተማ የታዘብኩት ደግሞ የመከላከያ ማሊያ ታርጋና ቀለም ያላቸው ተሽከርካሪዎች የክልሉ ልዩ ኃይል በመቀለ ከተማ ሲጠቀምባቸውና እየተዘዋወሩ አይቻለው። ትግራይ ክልል የሚገኙ የፖለቲካ ፓርቲዎች ከትግራይ ክልል መንግስትና ህዝብ ጋር በመሆን እንመክታለን በማለት መግለጫ አውጥቷል። ሳልሳይ ወያነ ትግራይ፣ የትግራይ ነጻነት ፓርቲና ባይቶና ፓርቲ ሶስቱም መግለጫ በማውጣት ከትግራይ ህዝብ ጎን በመሆን እንመክታለን በማለት መግለጫ አውጥቷል። ሳልሳይ ወያነ ትግራይ ባወጣው መግለጫ በትግራይ ህዝብ ላይ የታወጀ ጦርነት እንቃወማለን በማለት ነው የገለጸው። ይህ ጦርነትም ከትግራይ ህዝብና መንግስት ጋር በመሆን እንመክተዋለን ብሏል። የፓርቲው የአደረጃጀት ስልጠና ኃላፊ አቶ አብለሎም ገብረ ሚካኤል ለመገናኛ ብዙሃን በሰጡት መግለጫ ጦርነት በማወጅና የአውሮፕላን ድብደባ በማቀል የትግራይ ህዝብን ማንበርከክ አይቻልም በማለት ነው የገለጹት። የትግራይ ህዝብ ህገ መንግስቱ በማክበር የራሱን እድል በራሱ ወሰነ እንጂ ሌላ ችግር አልፈጠረም ብለዋል። በዚህ መሰረቱ የኢትዮጵያ ህዝቦች ተግባሩ ሊኮንኑት ይገባል ብለዋል። ዓለም አቀፍ ማህበረሰብም ሊኮንኑት ይገባል በማለት ነው የገለጹት። ለአሁኑ ያለኝ መረጃ ይህ ነው። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም